የዲደብልዩ ዜና አመሰግናለሁ። ታምራት ጤና ስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎችም የእስራኤል የመከላከያ ሰራዊት ትላንት በፈጸመው የአየር ጥቃት አንድ ከፍተኛ የሂዝቦላ አመራር አባል መግደሉን አስታወቀም። ዛሬ በደቡብ የሊባኖስ ከተማ ዳርቻ በፈጸመው የአየር ጥቃቶች ደግሞ ከ20 በላይ የሂዝቦላህ ከፍተኛ አመራር አባላት መገደላቸውንም አክሏል። የጀርመን ፖሊስ በሽብር የጠረጠረውን አንድ የ41 ዓመት ሶሪያዊ በቁጥጥር ሥር አውሎ እየመረመረ መሆኑን አስታወቀም። ዩክሬን የድሮን ማዕበል በመጠቀም በሰባት የሩሲያ ግዛቶች ላይ ጥቃት ፈጸመች። እንዲህ ዓይነት ጥቃት ሩሲያ ዩክሬንን ከወረረች እንደ ጎርጎሮሳውያን አቆጣጠር ከየካቲት 2022 ወዲህ ይህ በአይነቱና በመጠኑ ከፍተኛው ነው ተብሏል። የሩሲያ አየር መቃወሚያ ምድብተኞች በበኩላቸው 125 የዩክሬን ድሮኖች መጥተው መጣላቸውንም አስታውቀዋል። ኖርዌይ ከሩሲያ ጋር የሚያዋስናትን ድንበር በቴክኖሎጂ በታገዛ አጥር ልታጥር እንደሆነ የሀገሪቱ ባለሥልጣናት አስታወቁም። ኖርዌይ ይህን ያቀደችው ባለፉት ቀናት በርካታ ህገወጥ ያለቻቸው ስደተኞች ከሩሲያ ድንበር በኩል ወደ ሀገሪቱ በመግባታቸው ነው ተብሏል። ዜና በዝርዝር የእስራኤል መከላከያ ሰራዊት ትላንት በፈጸመው የአየር ጥቃት አንድ ከፍተኛ የሂዝቦላ አመራር አባል መግደሉን አስታወቀም። ዛሬ በደቡብ የሊባኖስ ከተማ ዳርቻ በፈጸመው የአየር ጥቃቶች ደግሞ ከ20 በላይ የሂዝቦላህ ከፍተኛ አመራር አባላት መገደላቸውንም አክሏል። የእስራኤል ሰራዊት የሂዝቦላ የማዕከላዊ ኮሚቴ አባል የሆነውን ናቢል ቃዩቅ ትላንት በተፈጸመ የአየር ጥቃት መግደሉን ነው የገለጸው። ሂዝቦላህ በበኩሉ ናቢል በእስራኤል ጥቃት መገደሉን አረጋግጧል። የእስራኤል የመከላከያ ሰራዊት በዛሬው ዕለትም በደቡብ የቤሩት ከተማ ዳርቻ በተመረጡ የሂዝቦላህ ይዞታዎች ላይ መጠነ ሰፊ የአየር ጥቃት መፈጸሙን አስታውቋል። ኢላማቸውን ያነጣጠሩ ባላቸው ጥቃቶች ከ20 በላይ የሂዝቦላህ ከፍተኛ የአመራር አባላት በሕዝብ የመኖሪያ ቤቶች አካባቢ ከመሬት ስር በተገነቡ ቤቶች ላይ መደምሰሱን አስታውቋል። አሁን ደመሰስኳቸው ያላቸውን የሂዝቦላ አመራር አባላት በእስራኤል ላይ ለተፈጸሙ የተለያዩ ጥቃቶች ሲያቀነባብሩና ሲመሩ የነበሩ ናቸው ብለዋል ሰራዊቱ በመግለጫው። የአዣንስ ፍራንስ ፕሬስ የአካባቢው ዘጋቢ በጥቃቱ ከፍተኛ ፍንዳታ ቃጠሎና ጭስ መመልከቱን ተናግሯል። የኢራን የውጭ ጉዳይ ሚኒስቴር በበኩሉ የሀገሪቱ አብዮታዊ ዘብ ምክትል አዛዥ አባስ ኒፎልሻን በሊባኖስ መገደሉን አስታውቋል። ምክትል አዛዡ በእስራኤል ጥቃት መገደሉን የገለጸው የውጭ ጉዳይ ሚኒስቴሩ ለዚህም አጸፋዊ ምላሽ ሳይሰጠው እንደማይቀር ዝቷል። በሌላ ዜና የእስራኤል አየር ኃይል በየመን የሚገኙ የሁቲ ታጣቂዎች ወታደራዊ ዜታዎች ላይ ናቸው ያላቸውን ጥቃት መፈጸሙን አስታውቋል። የዜናው ምንጮቻችን አዣንስ ፍራንስ ፕረስ እና ሮይተርስ ናቸው። በእስራኤል ጥቃት ወደ አንድ ሚሊዮን ሊባኖሳውያን መፈናቀላቸውን የሀገሪቱ ጠቅላይ ሚኒስቴር አስታወቁም። የሊባኖስ ጠቅላይ ሚኒስትር ናጂብ ማካቲ ካቢኔያቸውን አስቸኳይ ስብሰባ ጠርተው ካነጋገሩ በኋላ ለጋዜጠኞች በሰጡት መግለጫ እስራኤል በሊባኖስ ላይ እየፈጸመችው ባለው ጥቃት ወደ አንድ ሚሊዮን የሚሆኑ ዜጎች መፈናቀላቸውን ገልጸዋል። ጠቅላይ ሚኒስትሩ ያለን አማራጭ የዲፕሎማሲ አማራጭ ነው ሲሉም ተደምጠዋል። የሊባኖስ የጤና ሚኒስቴር ዛሬ ባወጣው መግለጫ በሁለቱ ቀናት የእስራኤል ጥቃቶች 14 የሕክምና ባለሙያዎች መገደላቸውን አስታውቀዋል። ይህ በእንዲህ እንዳለ የሮማው ሊቀጳጳስ ፍራንሲስ በእስራኤልና ሂዝቦላህ መካከል አስቸኳይ የተኩስ አቁም ስምምነት እንዲደረግ ጥሪ አድርገዋል። ፈረንሳይ በበኩሏ ለጉዳዩ ሰላማዊ እልባት ለመስጠት የውጭ ጉዳይ ሚኒስትሯን ዛሬ ማምሻውን ወደ ቤይሩት ትልካለች። የሆዋይት ሀውስ ቃል አቀባይ ጆን ኪርቤይ በበኩላቸው ሀገራቸው እየተፋፋመ ስለመጣው የእስራኤልና ሂዝቦላህ ጦርነት ከእስራኤል ባለስልጣናት መነጋገራቸውን ትቀጥላለች ብሏል። የጀርመን ፖሊስ በሽብር የጠረጠረውን አንድ የ41 ዓመት ሶሪያዊ በቁጥጥር ስር ውሎ እየመረመረ መሆኑን አስታወቀም። ተጠርጣሪው ግለሰብ በምዕራብ ጀርመኗ የኢሰን ከተማ የያዛትን ሽፍን መኪና ከሁለት ሱቆች ጋር በማጋጨት በተፈጠረው የእሳት ቃጠሎ ወደ 30 የሚሆኑ የአካባቢው ነዋሪዎች ላይ ጉዳት በማድረሱ ነው ተብሏል። በእሳት ቃጠሎ ክፉኛ የተጎዱ ሕፃናትም እንዳሉ የኢሰን ፖሊስ አስታውቋል። የመጀመሪያ ደረጃ የፖሊስ ምርመራ እንደሚያመለክተው ግለሰቡ ይህን ድርጊት የፈጸመው ባለቤቱ ጥላው ስለሄደች ነው። በመሆኑም በመኪናው ውስጥ ሰንጤና እሳት የሚፈጥሩ ተቀጣጣይ ነገሮችን በመያዝ ባለቤቴን ደግፈዋል ያላቸውን ጎረቤቶች ለማጥቃት አስቦ እንደፈጸመው ለፖሊስ በሰጠው የእምነት ቃል ተናግረዋል። ግለሰቡ በአካባቢው የነበሩ መንገደኞችን በስለት ለመውጋት ሲያስፈራራ በቁጥጥር ስር መዋሉን አዣንስ ፍራንስ ፕረስ ዘግቧል። ይህ ታሊባን በአፍጋኒስታን በሚንቀሳቀሱ የመገናኛ ብዙሐን ላይ ተጨማሪ እገዳ ጣለ። እገዳዎቹ የመንግሥት ባለሥልጣናትን መውቀስና የቀጥታ ስርጭቶችን ማሰራጨት የሚከለክሉ ናቸው። የአፍጋኒስታን የጋዜጠኞች ማዕከል ለዲ ደብልዩ የእንግሊዝኛ አገልግሎት እንዳለው በአፍጋኒስታን ከጊዜ ወደ ጊዜ የመናገር ነፃነት እያሽቆለቆለ ነው። ታሊባን አፍጋኒስታን ከተቆጣጠረበት ጊዜ ጀምሮ ሴት ተማሪዎች ወደ ትምህርት ቤት እንዳይሄዱ መከልከልን ጨምሮ የተለያዩ የሰብዓዊ መብት ጥሰቶች የሚገድቡ በሕጎችን በማውጣት ተግባራዊ እያደረገ ነው ሲሉ ዓለም አቀፍ የሰብዓዊ መብት ተከራካሪዎች ይከሳሉ። ከቅርብ ቀናት ወዲህ ደግሞ የመገናኛ ብዙሃን ባለሙያዎች የታሊባን ባለሥልጣናትን እንዳይወቅሱና የቀጥታ ስርጭት እንዳያሰራጩ እግድ ተጥሎባቸዋል። ነዋዲ አህመድ የተባለ ወደ ፓኪስታን ተሰደው የሚኖር ጋዜጠኛ ለዶቼ ቬለ እንዳለው በሀገሪቱ የመናገር ነጻነት ከጊዜ ወደ ጊዜ እያሽቆለቆለ በመምጣቱ በርካታ ጋዜጠኞች ለስደትና ለእስር ተዳርጓል። ዩክሬን የድሮን ማዕበል በመጠቀም በሰባት የሩሲያ ግዛቶች ላይ ጥቃት ፈጸመች። እንዲህ አይነት ጥቃት ሩሲያ ዩክሬንን ከወረረችበት እንደ ጎርጎሮሳውያን አቆጣጠር ከየካቲት 2022 ወዲህ ይህ በአይነቱና በመጠኑ ከፍተኛው ነው ተብሏል። የሩሲያ አየር መቃወሚያ ምድብተኞች 125 የዩክሬን ድሮኖች መጥተው መጣላቸውንም አስታውቋል። አንዴ ፋም አንዴ ጋም እያለ የቀጠለው የሩሲያና የዩክሬን ጦርነት ሌሊት ለዛሬ አጥቢያ በዩክሬን የድሮን በሩሲያ የጦር ጀቶች ጥቃት ቀጥሎ ነው ያደረው። የሩሲያ መከላከያ ሚኒስቴር እንዳለው ዩክሬን በፈጸመችው የድሮን ጥቃት በርካታ የሲቪል መኖሪያ ቤቶች በእሳት ነዷል። በተመሳሳይ ሩሲያም በተለያዩ የዩክሬን ግዛቶች የአየር ጥቃት ፈጽማለች። በዛፓሪያ ግዛት በተፈጸመ ጥቃት 16 ሰዎች መቁሰላቸውን ዜናው አክሏል። አንድ የባቡር ጣቢያም በጥቃቱ ጉዳት ደርሶበታል። የዩክሬን ባለሥልጣናት ሞስኮ በደቡባዊ የዩክሬን ግዛት መጠነ ሰፊ ጥቃት ለመክፈት እየተዘጋጀች ነው ማለታቸውን ለማወቅ ተችሏል። ኖርዌይ ከሩሲያ ጋር የሚያዋስናትን ድንበር በቴክኖሎጂ በታገዘ አጥር ልታጥር እንደሆነ የሀገሪቱ ባለሥልጣናት አስታወቁም። ኖርዌይ ይህን ያቀደችው ባለፉት ቀናት በርካታ ሕገወጥ ያለቻቸው ስደተኞች ከሩሲያ ድንበር በኩል ወደ ሀገሪቱ በመግባታቸው ነው ተብሏል። የሀገሪቱ የፍትህ ሚኒስቴር ኢሚላ ኢንገር እንዳሉት ወደ 200 ኪሎ ሜትር የሚሆነው ከሩሲያ ጋር የሚያዋስነው ድንበር ይታጠራል። አጥሩ ሰዎች ወደ አካባቢው ሲጠጉ የሚያነፈንፍ ቴክኖሎጂ እንደሚገጠምለትና በወታደሮች የሚከናወነውን የድንበር ጥበቃም ይጠናከራል ነው ያሉት። በመጨረሻም ስፖርት ዛሬ በተካሄደው የበርሊን ማራቶን ኢትዮጵያውያን አትሌቶች ድል ቀንተዋቸዋል። በተለይ በሴቶች ማራቶን ከአንድ እስከ አራት ያለውን ማንንም ጣልቃ ሳያስገቡ ለማሸነፍ ችሏል። በወንዶች ማራቶን ውድድር ሚልኬሳ መንገሻ ከኬንያውያን አትሌቶች ብርቱ ፉክክር ቢገጥመውም በሚያስገርም የአጨራረስ ስልት ቀዳሚ ሆኖ አሸንፏል። በውድድሩ ኬንያዊው ኪብሪያን ኮቱት ሁለተኛ ሲወጣ፣ ሌላው ኢትዮጵያዊ ሃይማኖት አየነው ነው ሶስተኛ በመሆን ውድድሩን አጠናቋል። በሴቶች ምድብ በተደረገና የኢትዮጵያውያን ከአንድ እስከ አራተኛ ተከታትለው በመግባት ባሸነፉበት ውድድር አትሌት ትዕግስት ከተማ ቀዳሚ ሆናለች። መስታወት ፍቅር ሁለተኛ እንዲሁም ቦሰና ሙላቴ ሶስተኛ በመሆን ከወርቅ እስከ ነሐስ ተሸላሚ ሆነዋል። የሮይተርስ ዘጋቢ የሽልማቱን ሰገነት ኢትዮጵያውያን ሴት አትሌቶች ሙሉ በሙሉ ተቆጣጥሮታል ሲል ዘግቧል። ይህ ዶቸ ቨለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። የእስራኤል መከላከያ ሰራዊት ትላንት በፈጸመው የአየር ጥቃት አንድ ከፍተኛ የሂዝቦላ አመራር አባል መግደሉን አስታወቀም። ዛሬ በደቡብ የሊባኖስ ከተማ ዳርቻ በተፈጸመው የአየር ጥቃቶች ከ20 በላይ የሂዝቦላ ከፍተኛ አመራር አባላት መገደላቸውንም አክሏል። የጀርመን ፖሊስ በሽብር የተጠረጠረውን አንድ የ41 ዓመት ሶርያዊ በቁጥጥር ሥር አውሎ እየመረመረ መሆኑን አስታወቀም። ዩክሬን የድሮን ማዕበል በመጠቀም በሰባት የሩሲያ ግዛቶች ላይ ጥቃት ፈጸመች። እንዲህ አይነት ጥቃት ሩሲያ ዩክሬንን ከወረረችበት እንደ ጎርጎሮሳውያን አቆጣጠር ከየካቲት 2022 ወዲህ ይህ በአይነቱና በመጠኑ ከፍተኛው ነው ተብለዋል። ኖርዌይ ከሩሲያ ጋር የሚያዋስናትን ድንበር በቴክኖሎጂ በታገዘ አጥር ልታጥር ነው። የኖርዌይ ባለስልጣናት እንዳሉት አጥሩ ያስፈለገው ከሩሲያ ድንበር በኩል በርካታ ስደተኞች ባለፉት ቀናት በመግባታቸው ነው። ዜናው በዚሁ አበቃም።